أزمن كره وصوم هاي لك سالا دنقل ولا تعمل ولا زر سمع قنا ملاك

قَالَ بهر و هر توتا سلازن مَرْيَمُ لا و لا ديا و ወይሰመይ አማኑኤል ዘበትርጓሜሁ እግዚአብሔር ምስሌነ ወዓዲ ሰመይ ኢየሱስ ዘያድኅኖ ሙለዙ ማትያቶም

ዝመንክር ልደተ አምላክ ማርያም እምቅድስት ድንግል አግመረቶ ለቃል ኢቀደሞ ዘር ለልደቱ

ሰባሰገል አንስ ውጣነ ከማምላኩቱ ወርቀስ መንጉሱቱ ወከርቤ ዘይቱ ለሞቱ ማያዊ